ይህ የአሜሪካ ድምፅ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቪኦኤ ኢትዮጵያ ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ጥር ሰባት 2014 ዓመተ ምሕረት ዝግጅታችን ጀመራል። ጤና ይስጥልኝ። እንደምናመሻችሁ፣ የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ስለ መጪው ሁሉን አቀፍ ሀገራዊ ምክክር እንሳተፋለን አንሳተፍም የሚለው ገና ስራ አስፈጻሚ ኮሚቴ ተነጋግሮበት አልወሰንም። አንሳተፍምም አልተባለም፣ እንሳተፋለንም አልተባለም። ነገር ግን የራሳችን ግምገማ እያካሄድ እንገኛለን ሁሉንም የፖለቲካ አስተሳሰቦች ያካተተ የሁለት የሶስት ዓመት ብቻ ሳይሆን የሰላሳ የአርባ ዓመት የፖለቲካ ልዩነቶችን በውይይት የሚፈታ እንዲሆን ነው የምንፈልገው። ሕዝብን ለመፈናቀል ለሞት፣ እና የተለያዩ ሃብቶችን ለውድመት የሚዳረጉ ነገሮችን በአስቸኳይ መጀመሪያ ቆሞ ሁሉንም ያካተተ ነው መሆን ያለበት ይህንን የማይሆን ከሆነ ግን ያው እንግዲህ እያፈረስናት ያለን ሀገር ዞሮ ዞሮ ታረቅን ብንልም አልታረቅንም ማለት ነው። ውጊያው ከቀጥለ የፖለቲካ ፓርቲዎችንና ምሁራንን አነጋግረናል። በዚህ ምሽት ዘገባ ይዘናል። ዝግጅቶቻችንን ዌብሳይታችን ላይ በቀጥታ ማዳመጥ ትችላላችሁ። አብራችሁን አምሹ። በቅድሚያ የሰዓቱን ዋና ዋና የዓለም ዜና እንስማ። እንደምናመሻችሁ አድማጮች የምሽቱን ዜናዎች የማሰማችሁ ሲሆን ግርማ ነኝ። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ በሚቀጥለው ሳምንት ወደ ሳውዲ አረቢያ ሱዳንና ኢትዮጵያ እንደሚያመሩ የውጭ ጉዳይ መስሪያ ቤቱ አርብ እለት አስታውቋል። በተለይ በሱዳንና ኢትዮጵያ ያለው ቀውስ በቀጠለበት በአሁኑ ሰዓት አዲስ ሹሙ ዴቪድ ሳተርፊልድ እና የውጭ ጉዳይ መስሪያ ቤቱ ረዳት ጸሐፊ ሞሊ ፊ ከአስር ቀናት በላይ ለሚሻገር ጊዜ በሪያድ፣ ካርቱምና አዲስ አበባ ይቆያሉ ተብሏል። በሪያድ ሁለቱ ባለስልጣናት የሀገሪቱ የሽግግር መንግስት እንዲመለስ የሚጠይቁ የሱዳን ወዳጆችን ያገኛሉ ተብሎ ይጠበቃል። ሳተርፊልድና ፊ በመቀጠል ወደ ካርቱም በማምራት የአፍሪካ ዴሞክራሲ ለውጥ አቀንቃኞችን፣ የሴቶችና የወጣቶች ቡድንን፣ የሲቪል ወታደራዊ ተቋማት አመራሮችንና የፖለቲካ ሰዎችን ያነጋግራሉ በሚል እቅር ተይዟል። መልእክታቸው ግልጽ ይሆናል፣ ዩናይትድ ስቴትስ ለሱዳን ህዝቦች ለነጻነት ሰላምና ፍትህ ቁርጠኛ ናት ብሏል መስሪያ ቤቱ በመግለጫው። ኢትዮጵያ ውስጥ ደግሞ በሀገሪቱ ውስጥ ስር ለሰደደው የእርስ በርስ ጦርነት እልባት ለመስጠት ባለስልጣናቱ ከጠቅላይ ሚኒስትር አብይ አሕመድ ጋር ይነጋገራሉ ተብሎ ይጠበቃል። የአየር ድብደባን በማቆም የመንግስት ባለስልጣናት ወቅታዊውን የሰላም ጅምር እንዲቀጥሉበት እንደሚበረታቱ መግለጫው አክሎ ጠቁሟል። በቱርክ የዩናይትድ ስቴትስ አምባሳደር የነበሩት ሳተርፊልድ የቀድሞውን ን ልዩ ልኡክ ጄፈሪ ፌልትማንን የተኩት እንደ አውሮፓውያን አቆጣጠር ጥር ስድስት ነበር። በማሊ ወታደራዊ መንግስት ላይ የተጣለው አዲስ ማዕቀብን ተከትሎ በርካታ አየር መንገዶች ወደ ማሊ የሚያደርጉትን በረራ ካቋረጡ በኋላ የሀገሪቱ መንግስት ከምጣኔ ሀብት አደጋ ያድነኛል ያለውን የራሱን ውሳኔ መወሰኑን አስታውቋል። የማሊ ወታደራዊ መንግስት የተለያዩ አየር መንገዶች አገልግሎት መቀጠል ያለመቀጠላቸውን ለሀገሪቱ አቪዬሽን እንዲያሳውቁ ከትላንት አርብ ጀምሮ የሰባ ሁለት ሰዓታት የጊዜ ገደብ አስቀምጧል። የትራንስፖርት ሚኒስትሩ ማዲና ሲሶኮ ባወጡት መግለጫ አየር መንገዶቹ በተቀመጠላቸው የሰባ ሁለት ሰዓታት ጊዜ ገደብ ምላሽ የማይሰጡ ከሆነ የተያዘላቸው የጊዜ ሰሌዳ ተሰርዞ ለሌሎች አየር መንገዶች እንደሚሰጥ ገልጿል። የማሊ ወታደራዊ መሪዎች የሀገሪቱ ምርጫ እንዲራስዘም ከወሰኑ በኋላ የምዕራብ አፍሪካ ሀገሮች የምጣኔ ሀብት ማህበረሰብ ኤኳዋስ በማሊና በአባል ሀገሮች መካከል ንግድ እንዲቋረጥ የወሰነበትን ማዕቀብ በቅርቡ እንደጣለባት ይታወሳል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የማይንማር ወታደራዊ አስተዳደር ከስልጣናቸው በተወገዱት የብሔራዊ ሊግ ለዴሞክራሲ ፓርቲ መሪ አንግሳን ሱቺ ላይ ተጨማሪ አምስት የሙስና ክሶች እንደከፈተ ለሀገሪቱ የሚስጥር ፍርድ ቤት ቅርብ የሆኑ ምንጮች አስታወቁ። እነዚህ ክሶች በእውቋ የፖለቲካ ሰው ላይ የተከፈቱት ክሶችን ቁጥር አስራ ስድስት ያደርሱታል። በአሁኖቹ ክሶች ላይ የሀገሪቱ የቀድሞ ፕሬዝዳንት ዊን ማይንተም የተካተቱ ሲሆን ለአደጋ መከላከል ጥቅም እንዲውሉ ተብለው ከተገዙ ሄሊኮፕተሮች ጋር ግዢ እና አጠቃቀም ጋር የተያያዙ እንደሆነም ማንነታቸውን የደበቁ ምንጮች ራዲዮ ፍሪ ኤሺያ ለተሰኘው የአሜሪካ ድምጽ አጋር ጣቢያ ተናግረዋል። አርብ እለት በነበረው የፍርድ ቤት ውሎ ያንኮን የሚባለው የሀገሪቱ ክልል የገንዘብ ቁጥጥር ሹም ኪን ማርቶ በአቃቢያነ ህጉ አማካኝነት ስለ ሙስና ክስ ምስክርነታቸውን እንዲያሰሙ ተደርገዋል። በሳምንቱ መጀመሪያ ላይ ፍርድ ቤቱ ሱኪ በህገ ወጥ መንገድ የራዲዮ መገናኛ ይዘው ተገኝተዋል፣ የኮቪድ-19 ደንቦችን ጥሰዋል በሚል የአራት አመት እስር ተፈርዶባቸው ነበር። ይህም በዝግ ችሎት ጉዳያቸው እየታየ ያሉት የአንግ ሳን ሱቺን የእስር ቅጣት ወደ ስድስት አመታት ከፍ አድርጎታል። እሳቸው ደጋፊዎቻቸው፣ የመብት ተሟጋች ቡድኖች ና የውጭ መንግስታት ቀደም ያሉትን ክሶች ፖለቲካዊ ግብ ያላቸው ናቸው በሚል ተቃውመዋቸዋል፣ አውግዘዋቸዋል። አንሳን ሱ ቺ ና የቀድሞ ምክትል ፕሬዚዳንት ዊንት ማይንት በአውሮፓውያኑ የቀን አቆጣጠር የካቲት 20 2021 ዓ.ም ወታደራዊ መንግስት በሀይል ስልጣን ከያዘ በኋላ ነበር በቁጥጥር ስር የዋሉት። የዘንድሮውን የክረምት ኦሎምፒክ የምታስተናግደው ቻይና ከረር ያሉ የኮቪድ-19 ክትባት መመሪያዎች ይፋ አድርጋለች። አትሌቶች መከተብ አለባቸው አሊያም ደግሞ ለረጅም ጊዜ ተገለው እንዲቀመጡ ሊደረጉ እንደሚችሉ አስታውቃለች። በየቀኑ መመርመርና መከላከያ ጭንብል ማጥለቅ አትሌቶቹ ሊፈጽሟቸው የሚገቡ የያዘቡት ግዴታዎች ሆነዋል። የኮቪድ-19 ቫይረስ የተገኘበት ተወዳዳሪ ወደ ማቆያ ስፍራ ከመላኩ በተጨማሪ ዳግም ነጻ እስኪሆን ድረስ በውድድሩ እንደማይሳተፍ ተነግሯል። የአሁኖቹ ጠንከር ያሉ ደንቦች የኦሚክሮን ዓለም አቀፍ ስርጭት ባየለበት በአሁኑ ሰዓት ከቫይረሱ ነጻ የሆኑ በሺዎች የሚቆጠሩ ጎብኚዎችን በአንድ ጊዜ የሚያስተናግድ ኦሎምፒክ ለማከናወን ያለመ መሆኑ ተሰምቷል። እነዚህ ደንቦች በጃፓን የበጋ ኦሎምፒክ ወቅት ከተተገበሩት ጋር ተመሳሳይነት ቢኖራቸውም በይዘት ግን ከረር ያሉ መሆናቸው ተጠቅሷል። ወረርሽኙ ከተቀሰቀሰ ወዲህ ቻይና ዜሮ ኮቪድ የተባለ ፖሊሲ ለማስፈጸም እየጣረች ትገኛለች። የቤጂንግ የክረምት ኦሎምፒክ በአውሮፓውያኑ የቀን አቆጣጠር የካቲት አራት ይጀምራል። ዘገባው የአሶሽት ፕሬስ ነው። አድማጮች፣ ለዜናዋ የተያዘው ጊዜ በዚህ ያበቃ። ከቀሪ የቀዳሚ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትዝ በ25 ሜትር ባንድ በ1240 ኪሎ ሄርትዝ በ31 ሜትር ባንድ በ9485 ኪሎ ሄርትዝ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻናል 57 ዲግሪስ ዌስት ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ጥር 7 2014 ዓ ም ምሽት ፕሮግራም ነው። ከዚህም ከዚያም መደበኛ ስርጭቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በፌስቡክ ላይቭ አት ቪኦኤ አምሃሪክ ማዳመጥ ይቻላል። ኢንስታግራም እና ዩቲዩብ ላይም አለን። በትዊተርም ሀሳቦቻችሁን እንድታካፍሉ እንድታንሸራሽሩ እንጋብዛለን። ኑ ጭቃ እናቡካ። እንግዲህ ጭቃ ስንል የሸክላ መስሪያ ጭቃ ነው እናዘጋጀው። የሸክላ መስሪያ ጭቃ ደግሞ በተፈጥሮ ራሱ በጣም ንጹሕ መሆን አለበት። ምንም አይነት ብክለት የሌለው አፈር መሆን አለበት። እሱ የሚገኝበት ቦታ አለ። አዲስ አበባ ዳር ላይ ያሉ ሁለት ሶስት ቦታዎች አሉ። እነሱን በመጠቀም ነው ጭቃውን የምናዘጋጀው። በዚህ ምሽት በስፋት ትሰሟቸዋላችሁ። አሁን ወደ መጀመሪያው ዘገባ እንሸጋገር። የኢትዮጵያ አየር ኃይል ባለፉት ሁለት ሳምንታት ውስጥ አካሂዷቸዋል በተባሉ ጥቃቶች አንድ መቶ ስምንት ሲቪሎች መገደላቸውንና ሌሎች ብዙዎች መጎዳታቸውን የተባበሩት መንግስታት ባለስልጣናት ተናግረዋል። በሌላ በኩል የመንግስታቱ ድርጅት ዋና ጸሐፊ ቃል አቀባይ ስቴፋን ዱያሪች በነዳጅ እጥረት እንዲሁም በአፋርና በትግራይ ክልሎች አዋሳኝ በምትገኘው አባላ ከተማ ላይ እየተካሄደ ባለ ግጭት ምክንያት የረድኤት ተቋማት ሰብአዊ አቅርቦቶችን ወደ ትግራይ ማስገባት መቸገራቸውን አስታውቀዋል። ኤደን ገረመው የቃል አቀባዩን መግለጫ ከሊሳ ሽላይን ዘገባ ጋር አቀናጅታ ታቀርባለች። ባለፉት ሁለት ሳምንታት ውስጥ በትግራይ የተደረጉ የአየር ጥቃቶች የመንግስት ንብረት የሆነ የቴክኒክና ሙያ ማሰልጠኛ ተቋም፣ የተፈናቃዮች መጠለያ፣ ወፍጮ ቤት፣ የግል ሚኒባስና ብዙ ሲቪሎች ላይ ኢላማ ያደረጉ ነበሩ። የተባበሩት መንግስታት ድርጅት የሰብአዊ መብት ቃል አቀባይ ሊስት ሮሴል ህይወታቸው ያለፉ ሰዎችን ቁጥር በኢትዮጵያ ከሚሰሩ የስራ ባልደረቦቻቸው የተሰበሰበ መሆኑን ይናገራሉ እንደ በጥር ሰባት በደደቢት የሀገር ተፈናቃዮች ላይ የደረሰው ጉዳት እጅግ አስከፊ የሆነ የአየር ጥቃት ነው። ሀምሳ ስድስት ሰዎች ህይወታቸው አልፏል። ሰላሳ ሰዎች ደግሞ ጉዳት ደርሶባቸዋል። አሁን ደግሞ ሕክምና ሲደረግላቸው የነበሩ ሶስት ሰዎች ህይወታቸው ማለፉን ተደርተናል። ይህም የሟቾቹን ቁጥር ሀምሳ ዘጠኝ አድርሶታል። ትሮሴል በትግራይ የደረሰው የአየር ጥቃትን በተመለከተ የሚረብሹ የሲቪል ጥቃትና ጥፋቶች ዜና እንደደረሰቸውም ይገልጻሉ። የኢትዮጵያ ባለስልጣናትና አጋሮቻቸው የሲቪሎች ንብረትና ሲቪሎችን መጠበቅ የሚለውን ዓለም አቀፍ ህግ እንዲያከብሩ ጥሪ እናቀርባለን። ማንኛውም ጥቃት የአየር ጥቃትን ጨምሮ ይህንን ነገር በማክበር በጥንቃቄ ነው ጥቃት መፈጸም ያለበት። ይህንን ማክበር ካልተቻለ ዓለም አቀፍ ወንጀል ይሆናል ማለት ነው። በዚህ ጉዳይ ላይ እስካሁን ድረስ ከኢትዮጵያ መንግስት የተሰማ ምላሽ የለም። በሌላ በኩል የእርዳታ እህልን ወደ ትግራይ ማሳለፍን በተመለከተ የተባበሩት መንግስታት ድርጅት ዋና ጸሐፊ ቃል አቀባይ ስቴፋኒ ዱጃሪክ በትላንትናው ዕለት ባደረጉት ዕለታዊ መግለጫቸው ላለፉት አራት ሳምንታት ወደ ትግራይ ክልል ምንም አይነት ረድኤት አለመድረሱን የገለጹ ሲሆን ለዚህም በምክንያትነት በአባላ ከተማ በትግራይ ኃይሎችና በአፋር ክልል መንግስት መካከል ያለው ግጭት ባልደረቦቻቸውን ወደ ክልሉ ከመድረስ እንዳገዳቸው አስታውቀዋል። ከዚህ በተጨማሪም ባለፉት አምስት ወራት እንደ ኤሮፓያን አቆጣጠር ከነሐሴ 2 2021 ዓ ም ጀምሮ ነዳጅ የጫኑ መኪኖች ወደ ትግራይ ክልል እንዳይገቡ መታገዳቸውንም ገልጸዋል። በአየር ጥቃቱም የተነሳ ከሽሬ ውጭ ያሉ የእርዳታ ኃይሎች በሙሉ በጊዜያዊነት ስራ ማቆማቸውንም ገልጸዋል። በሌላ በኩል በአማራ ክልል እንደ ኤሮፓያን አቆጣጠር ከጥር 3 እስከ 9 2022 ዓ ም ድረስ ለ250ሺ ሰዎች የምግብ እርዳታ ለሌሎች 47 የሚሆኑ ሲቪሎች ደግሞ የአስቸኳይ ጊዜ መጠለያን ተደራሽ አድርገናል ሲሉ አስታውቋል። በአፋር ክልል ደግሞ 330 ሺህ ለሚደርሱ ሰዎች የምግብ እርዳታ ማድረግ መቻሉንም ቃል አቀባዩ ጨምረው አስታውቀዋል። ወደ ተከታዩ ዘገባ እንለፍ። በኢትዮጵያ ሁሉን አቃፊ ሀገራዊ ምክክር ለማከናወን የእጩ ኮሚሽነሮችን ጥቆማ የተወካዮች ምክር ቤቱ እየተቀበለ ነው። ኮሚሽኑ ተቋቁሞ ወደ ተግባር የሚገባበት ሂደት አካታች፣ ገለልተኛነቱ የተረጋገጠና የየትኛውም ኃይል ተጽዕኖ የሌለበት መሆን እንደሚገባው የፖለቲካ ፓርቲዎች አሳስበዋል። በምክክር መድረኩ ላይ መሳተፍ አለመሳተፋቸውን ለመወሰን እየተወያዩ መሆናቸውን የሚናገሩም አሉ። ሪፖርተራችን ምትኩ ፈቃዱ የተለያዩ የፖለቲካ ድርጅቶችንና ምሁራንን አነጋግሮ የሚከተለውን አዘጋጅተዋል። በኢትዮጵያ አሁን የሚታዩት ወቅታዊና ከረጅም ዓመታት በፊት የነበሩትን የፖለቲካ ወለድ ኢኮኖሚያዊና ማህበራዊ ችግሮችን ለመፍታት አካታች የሆነ ብሔራዊ ውይይት እንዲደረግ የሚጠይቁና እንደሚያስፈልግ የሚወተውቱ ግለሰቦች፣ የሲቪል ማህበረሰብ ድርጅቶች፣ የፖለቲካ ፓርቲ አመራሮችና ሌሎችም መሰማት ከጀመሩ ቆየት ብሏል። በሌላ በኩል የኢትዮጵያ መንግስት ይህንን ብሔራዊ ውይይት ለማካሄድ ያስፈልጋል ያለውን የኢትዮጵያ ሀገራዊ ምክክር ኮሚሽን ለማቋ

የቀረበው አዋጅ በአብላጫ ድምፅ አጽድቋል። ኮሚሽኑም በበላይነት የሚመሩ እጩ ኮሚሽነሮች ማንኛውም ሰው ድምፅ እንዲሰጥና የእጩዎቹን ጥቆማ ለመቀበል ተሰጥቶ የነበረው የጊዜ ገደብ ጥር 6 2014 ዓ ም ይጠናቀቅ የነበረ ቢሆንም 11 የሲቪል ማህበረሰብ ድርጅቶች በጋራና የኢዜማ ፓርቲ ቀኑ እንዲራዘም ባቀረቡት ጥያቄ መሰረት ለአንድ ሳምንት ተራዝሞ ጥቆማ መቀበሉ ቀጥሏል። ኮሚሽኑ ተቋቁሞ ወደ ተግባር የሚገባበት ሂደት አካታች ገለልተኝነቱ የተረጋገጠና የየትኛውም ኃይል ተጽዕኖ የሌለበት መሆን እንደሚገባው የፖለቲካ ፓርቲዎች ያሳስባሉ። እንደ ኦሮሞ ፌዴራሊስት ኮንግረንስ ያለው ፓርቲ በምክክር መድረኩ ላይ ለመሳተፍም ሆነ ላለመሳተፍ ስራ አስፈጻሚ ኮሚቴው እንዳልወሰነ አስታውቋል። የፓርቲው ጽህፈት ቤት ኃላፊ አቶ ጥሩነ ገምታም በጉዳዩ ላይ ለመወሰን ፓርቲው የራሱን ግምገማ እያካሄደ መሆኑን ገልጿል። የኮሚሽኑ ማቋቋሚያ አዋጅ ከመጽደቁ ረቂቁ ለህዝብ ተወካዮች ምክር ቤት ቤት ገለልተኝነቱ ላይ ጥያቄዎች ተነስቶበት ነበር። የህዝብ ተወካዮች ምክር ቤት የህግ ፍትህና ዲሞክራሲ ጉዳዮች ቋሚ ኮሚቴ በረቂቅ አዋጁ ላይ ተሳስ 11 2014 ዓ ም አካሄዶት በነበረው ህዝባዊ ውይይት መድረክ ላይ ከተነሱት ጥያቄዎች መካከል አብዛኞቹ ገለልተኝነትን የተመለከቱ ነበር። ሆኖም አዋጁ በጸደቀበት ወቅት የገለልተኝነት ጥያቄ ተነስቶበት የነበረው የኮሚሽነሮችን ጥቆማ የጠቅላይ ሚኒስቴሩ ጽህፈት ቤት ይቀበላል የሚለው ቀርቶ ጥቆማው በህዝብ ተወካዮች ምክር ቤት አፈ ጉባኤ በኩል እንዲቀርብ በሚል ተሻሽሏል። በረቂቅ አዋጁ ላይ ለጠቅላይ ሚኒስትሩ ተሰጥቶት የነበሩ ኃላፊነቶች የገለልተኝነት ጥያቄ ካስነሱ ጉዳዮች ውስጥ የሚገባ ሲሆን አዋጁ ሲጸድቅ ማሻሻያ ተደርጎበት ኃላፊነቶቹ ለምክር ቤቱ ተሰጥቷል። የኦፌኮ አቶ ጥሩኔ ገምታ የኢትዮጵያ ሀገራዊ ምክክር ኮሚሽኑ ተጠሪነቱ ለህዝብ ተወካዮች ምክር ቤት ቢሆንም የገለልተኝነት ጥያቄ ያስነሱበታል ብለው ያምናሉ። ብሔራዊ ውይይቱ በማን ይመራል በማን ይሄዳል የምለው በህዝብ ተወካዮች ምክር ቤት እየተመራ እየተካሄደ ይገኛል። ይሄ ምክር ቤት ደግሞ አብዛኛው በገዢ ፓርቲ አባሎች እየተሞላ ነው። እንደገና ኮሚሽኑ ጥናትን ጥናቶችን አድርጎ ህዝብን አወያይቶ የጥናቱን ውጤት የሚያቀርበው ለገዢው ፓርቲ መንግስት ነው። ይህም ደግሞ ቀደም ስልም እኛ ስንጠይቀው፣ ስንሞግተው፣ ስንቃወመው የነበረ ስለሆነ ምን ያህል መፍትሄ ይፈልግልናል የሚል ጥርጣሬ አለን። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ሊቀመንበር አቶ የሺዋስ አሰፋ ፓርቲያቸው አገራዊ ምክክር ሂደቱ ምን አይነት ሂደት እንዲኖረው እንደሚፈልጉ ይናገራሉ። ሁሉንም የፖለቲካ አስተሳሰቦች ያካተተ የሁለት የሶስት ዓመት ብቻ ሳይሆን የሰላሳ አርባ ዓመት የፖለቲካ ልዩነቶችን በውይይት የሚፈታ እንዲሆን ነው ምንፈልገው። ያን ለማድረግ እንግዲህ ሂደቱ ለውጤቱ በጣም ወሳኝ ስለሆነ ሂደቱ በጣም አካታች፣ ገለልተኝነቱ የተረጋገጠ የገዢው ፓርቲም ሆነ የሌሎች ኃይሎች ተጽዕኖ የሌለበት ፍጹም በነፃነት የሚሰራ ተቋም የሚያከናውነው እንዲሆን እንፈልጋለን። በኛ በኩል የአረና ትግራይ ለዲሞክራሲ ሉዓላዊነት ፓርቲ አመራር የሆኑት አቶ ጎይቶም ጸጋዬ በበኩላቸው ብሔራዊ ውይይቱ ከመካሄዱ በፊት በኢትዮጵያ እየተዋጉ ያሉ ኃይሎች በሙሉ ውጊያ ማቆም እንደሚገባቸው ይናገራሉ። መጀመሪያ ውጊያው የሚቆሙበት የሚዋጉ ኃይሎችን ወይም ደግሞ ህዝብን ለመፈናቀል ለሞት፣ እና የተለያዩ ሀብቶችን ለውድመት የሚዳርጉ ነገሮችን በአስቸኳይ መጀመሪያ ቆሞ ሁሉንም ያካተተ ነው መሆን ያለበት። ይህንን የማይሆን ከሆነ ግን ያው እንግዲህ እያፈረስናት ያለን ሀገር ታረቅን ብንልም ወይም ደግሞ አልታረቅንም ብንልም ዞሮ ዞሮ ታረቅን ብንልም አልታረቅንም ማለት ነው። የኦጋድን ነፃ አውጪ ግንባር የፖለቲካ ዘርፍ ኃላፊ የሆኑት አቶ አህመድ ማህመድ ለሀገራዊ ምክክር መድረኩ ዝግጁ መሆናቸውን ተናግሯል። ከመጀመሪያው አገሪቷ ቀውስ እንደገባችው እንደገለጽ ነው፣ አገሪቷ የሚያስፈልጋት ብሔራዊ መግባባትና ውይይት ነው። እኛ በጽሁፍም በቃለ ምልልስም በስብሰባም ገልጸናል። ከአሁን በፊትም ተዘጋጅተናል። ለውይይቱ እና ለምክክሩ ከአስራ አንዱ ጀምሮ ከአጀንዳው፣ ከጊዜው፣ ከምኑም እንደዛ ኤቢሲዲ ስቴፕ ባይ ስቴፕ ተደርጎ ገንቢ እና ለችግራችን ፍትሃዊ ጉባኤ ይሆናል ብለን እናምናለን በአግባቡ ከተካሄደ። ምርጫው በሄደበት መንገድ ይሄንም ከሄደ አገሪቷን ወደ ሸለቆና ማንመለስበት ቦታ የሚወስደን ይመስለናል። ግን ካሁኑኑ ሁሉንም ነገር ቤታረም ጥሩ ነው። በአዲስ አበባ ዩኒቨርሲቲ በፖለቲካ ሳይንስ የሶስተኛ ዲግሪ ትምህርታቸውን በመከታተል ላይ የሚገኙት አቶ ሽመሊስ ሀይሌ ለፖለቲካ ወላጅ ችግር ውይይት መፍትሄ ነው ብሎ እንደሚያምኑ ይናገራሉ። ሀገራዊ ምክክር ማለት የፖለቲካ ችግር ላብራቶሪ ማለት ነው። ብዙ ሀገራት ይህንን ያደርጋሉ። ነገር ግን የሚያደርጉበት በተለያየ መንገድ ነው። ከተለያዩ አንዲሞክራቲክ ከሆነ ስርዓት ወደ ዲሞክራሲ ለመሸጋገር ሀገራዊ ምክክር በኮንፈረንስ ደረጃ ያካሄዳሉ። እንደ ኢትዮጵያ ያለው ደግሞ ዘለግ ያለው የቆየውን ችግርን ለመፍታት ነው ያካሄዳሉ። እና ሀገራት በተለያየ መንገድ ሀብሊ ተክሰሲያ ከሆኑ በተለያየ ደግሞ ፌል ያደረጉም አሉ። እና ለኢትዮጵያ የሚሆነው እያንዳንዱ በተለያየ ሀገራት ያካሄዱት ተክሰሳቸው ምንድን ነው፣ ድክመታቸው ምንድን ነው የሚለውን ፖሊስቲክ የሆነውን ሀሳብ መያዝ ነው የሚሻለው፣ ይመስለኛል። በኢትዮጵያ አሁን ባለው ተጨባጭ ሁኔታ እነማን በዚህ ውይይት ላይ መሳተፍ አለባቸው ተብሎ ያቀረበላቸው ጥያቄ የኢዜማው አቶ የሺዋስ አሰፋ፣ ዝርዝር ጉዳዮቹ በኮሚሽኑ በነጻነት እንዲወሰኑ እንደሚፈልጉ ጠቁመዋል። ምንም የፖለቲካ አጀንዳ የማይካተት መኖር የለበትም። ምንም አይነት ሀሳብ ከጠረጴዛ ውጭ ከሆነ የለበትም የሚላለት። ከዛ ቀጥሎ ግን ለማን ይሳተፉ፣ በየትኛው የአጀንዳ ቅደም ተከተል የሚሆነው የሚለውን ግን ኮሚሽኑ በነጻነት እንዲወስን ነው ምንፈልገው። አቶ ጥሩኔ ገምታ በበኩላቸውም መሳሪያ አንስቶ እየተዋጉ ያሉ አካላትም በዚህ ውይይት ላይ መካተት ይኖርባቸዋል ብሎ እንደሚያምኑ ተናግሯል። እኛ ማንንም ጠላት አድርገን ወይም ማንንም አሸናፊ አድርገን ራሳችንን ተሸናፊ አድርገን አይደለም የምንቆጥረው በጋራ አሸና ኃላፊዎች እንድንሆን ለሀገራችን ሰላም የሚያወርድ ከሆነ ለሀገራችን ዲሞክራሲ ግንባታ አስተዋጽኦ የሚያደርግ ከሆነ ለሀገራችን ሰላም ግማሽ መንገድ አይደለም፣ ብዙ መንገድ ሄደን የምንቀበለው የምንተባበረው መስዋዕትነትን ለመክፈል የጊዜ፣ የእውቀት፣ የገንዘብ፣ የስራ ሁሉ መስዋዕትነትን ለመክፈል ዝግጅዎች ነን። የአረናው አቶ ጎይቶም ነፍጥ አንግቦ በኦሮሚያ በቤኒሻንጉልና በትግራይ ውስጥ የሚገኙ ሀይላትም በዚህ ውይይት ላይ ሊሳተፉ ይገባል ይላሉ። በዋናነት መታሰብ ያለበት ከካቢኔ ውስጥ ያሉ ፓርቲዎችን እድል አጥተዋል ብለን አይደለም እያሰብን ነው። ሌሎች የሚዋጉ ሀይሎችን ወይም ደግሞ ሌሎች ከዛ ውጭ ያሉ ነገሮችን በዋናነት መታየት ያለበትና በዚህ ጉዳይ ላይ አስተያየት የሚሰጡት የፖለቲካ ምሁሩ አቶ ሽመልስ ሀይሌ የሚከተለውም ብሏል። ነፍጥ አንግቦ የሚንቀሳቀሱት አካላት ምንም እንኳን ሌላ ተጨማሪ የተለያዩ ፖለቲካ ፍላጎት አጀንዳዎችም በተለያየ ጊዜ ጦርነቶች ቢመጡ መሰረታዊ የሆኑ ግን የፖለቲካ ጉዳዮች አሉ፣ እነሱ መንስኤ የሆኑ ስለዚህ ይሄ ዳይሎግ እነዚህን ጉዳዮች ፊክስ ካደረገ በመሰረታዊነት አንድ ህዝብ ተነስቶ የሚዋጋበት መንገድ አይኖርም ማለት ነው። ያ ድንበር ነው የሚዘጋው እና የየትኛውም ጦርነት መጨረሻው የፖለቲካ ማግባባት ነው። ድርድር ስለሆነ ቀደም ብሎ ህብረተሰቡ ከተነጋገረው በሰሜን በኩል የትግራይ ሊቃን፣ የትግራይ ወጣቶች በተለያየ መንገድ ኢንቮልቭ አድርጎ ችግራቸው የፖለቲካ ጥያቄያቸው ምን እንደሆነ ከሌሎቹ ጋር ከተነጋገሩ ሌሎቹን ካስረዱና ሌሎቹ እነሱን ካስረዱ ጦርነቱ ወደ መገባደዱ የሚያሄድበት መንገድ የለም ማለት ነው። በቅርቡ ክሳቸው ተቋርጠው ከእስር የተለቀቁ ግለሰቦችን የሚመለከት ሁለት ጎራ ከፍሎ የሚያከራክር ሀሳብ ብቅ ማለት ጀምሯል። አንደኛው ሀሳብ መንግስት በእስር ላይ የነበሩ የፖለቲካ ፓርቲ መሪዎችንና አባላትን ክስ ማቋረጡ ለብሔራዊ ውይይቱ ከአሁኑኑ ተስፋ ሰጪ ነው ስሉ ይደመጣሉ። በሌላ ወገን ደግሞ የሀገሪቱ ሕዝብ ተወካዮች ምክር ቤት በሽብር የፈረጃቸው የፖለቲካ ፓርቲ አባላት ክሳቸውን ማቋረጡ በብሔራዊ ውይይቱ ላይ ጥርጣሬ እንዳላቸው የሚገልጹም አሉ። በዚህ ጉዳይ ላይ አስተያየታቸውን የተጠየቁት አቶ የሺዋስ ሲመልሱ ሰዎች ለምን ተፈቱ የሚል ቅሬታ የለንም፣ ነገር ግን ሂደቱ ላይ የግልጸኝነት ችግር አለው ይላሉ። ቶሎ ብሎ ወደ ጽንፍ መውጣት ጥሩ አይደለም። አሁን ያለንበት ሁኔታ ተረጋግጦ ማየት እንደሚጠይቅ ግራጣኝ ማስተዋልን የሚጠይቅ የሁሉ ነው። ኢትዮጵያ ያለችበት የተወጠረችበትን መንገድ ማየት ያስፈልጋል እና ይሄ ነገር አልፏል ወድቋል ለማለት በጣም ብዙ ነገሮች ማየት ያስፈልጋል። በእኛ እምነት ቺው ሰው አልፈታ ልንል አንችልም። በተለይ እስር ቤት ለነበርን ሰዎች እንደዚህ አይነት ውስጥ ልንገባ አንችልም ግልጽ ነው። ግን የሚደረጉ ነገሮች አንደኛ የተቋማትን ህፃናት ያከበሩ መሆን አለባቸው ቢያንስ በውሳኔ ሰጪ አካላት በውይይት የጸደቁ እና የተስማሙባቸው መሆን አለባቸው። ድንገታዊ መሆን የለባቸው። ፍትህን የረገጡ መሆን የለባቸው። ከዚህ አንጻር በጣም ብዙ ጉድለቶች እንዳሉበት እናምናለን። ያ ግን ጠቅላላ ሂደቱን ዜሮ ያደርገዋል የሚል ግምገማ ግን የለ። የፖለቲካ ምሁሩ ሽመልስ ኃይሌ በበኩላቸው ውይይት ሲባል እንደ ጦርነት የማትፈልገውን አካል ማስወገድ ማለት አይደለም፣ የማይፈላለጉ አካላት ቢኖሩም አብሮ ቁጭ ብሎ መነጋገር መቻል አለባቸው ብለዋል። አዎ፣ ምንድነው ሀገራዊ ምክክር ስንል ሁሉን አቀፍ መሆን አለበት። ሁሉም አጀንዳ ዋስቶ የምነጋገርበት መሆን አለበት። ስለዚህ እንደ ኢትዮጵያ ላለችው ሀገር በምንም እሁን የሚጎረብጠው ነገሮችን ቢኖሩም በፖለቲካ ጋር ተያይዞ የታሰሩ ሰዎች ከእስር ቤት መፈታቱ እንደ ኢትዮጵያ ፖለቲካ ባህል ለውጥ መውሰድ አለብን። ምክንያቱም ባለፉት መቶ አስር አመታት የኢትዮጵያን ፖለቲካ ለመፍታት መሰረን ተጠቅመን ተዋስተና ብዙ ሰዎች ተጨፍጭፈዋል ሞቷል። ብዙ ሰዎች ታስሮ ተፈቷል። ብዙ ድርጅቶች ግለሰቦች በአሸባሪነት ተፈርጆ ፍረጃቸው ተነስተዋል። ስለዚህ እነዚህ ያለፍንባቸው ይህንባቸው መቶ አስር አመት የሞከርናቸው ነገር ግን ውጤት ሊያመጣ ያቻለ መገለባበጥ ነው የሆነው። ስለዚህ በእኔ እምነት ሰዎቹ በፖለቲካ ምክንያት የታሰሩ ሰዎች ተፈቶ ሀሳባቸው እንዲያስረዱ የሌሎችን ሀሳብ እንዲያዳምጡና መነጋገር አንደርስታንድ ለመደራረግ መቅረቡ እንደ ጥሩ ሁኔታ ነው መውሰድ ያለ። የህዝብ ተወካዮች ምክር ቤት የኮሚሽኑ መቋቋማ አዋጅ ካጸደቀ በኋላ ጥቆማ መቅረባ ጊዜውን ከጥር ስድስት ጀምሮ ለአንድ ሳምንት አራዝሞ ተጨማሪ የእጩ ጥቆማዎችን በመቀበል ሂደት ላይ እንደሚገኝ ከትናንት በስቲያ ሐሙስ በወጣው መግለጫ አስታውቋል። ለአሜሪካ ድምፅ ለተጠናከረው ዘገባ ከአዲስ አበባ ምትኩ ፍ ወደ ተከታዩ ዘገባ እንሸጋገራለን። ድሬዳዋና ቆሎጂ መጠለያ ውስጥ ከአራት ዓመታት በላይ መቆየታቸውን የተናገሩ ተፈናቃዮች ተቋቁመው ራሳቸውን እንዲችሉ አለመደረጉን በመግለጽ ቅሬታ አሰምተዋል። ድሬዳዋ የነበሩ ተፈናቃዮችን ማቋቋማቸውን የመንግስት ባለስልጣናት ቢናገሩም ተፈናቃዮቹ ግን ተደርጓል የሚባለው ድጋፍ በቂ አይደለም እያሉ ነው። በሌላ በኩል ሶማሌ ክልል ውስጥ ባለፈው ዓመት የተከሰተው ጎርፍና የዘንድሮው ድርቅ በመደራረባቸው ጥሪቱን እንዳሟጠጡበት ክልሉ አመልክተዋል። አዲስ ቸኮል ዝርዝሩን ይዟል። ከአራት ዓመት በፊት በኦሮሚያና በሶማሌ ክልል አዋሳኝ አካባቢዎች ተከስቶ በነበረው ግጭት ምክንያት ከኦሮሚያ ተፈናቅለው ድሬዳዋ ሚሌኒየም ፓርክ ውስጥ የተጠለሉ ዜጎች እንዲቋቋሙና ራሳቸውን እንዲችሉ የሚያደርጋቸው ድጋፍ እንዳልተደረገላቸው ለአሜሪካ ድምፅ ተናግረዋል። የተፈናቃዮቹ ኮሚቴ አስተባባሪ እንደሆኑ ይነገሩ ፖኮር ሀሰን የተባሉ ተፈናቃይ ከጠጠልሉበትም እንዲለቁ መጠየቃቸውን ተናግረዋል። አረቱ አመት እኛ መጀመሪያ ያለንበት በትው ቦታ ያው ችግር ተፈጠረ። ሰላማትን ወደዚህ ወጣ ስመጣ ደግሞ ያው አንድ ቦታ ዚህ አንድ ምልምበርኬ ና እዚ ወጣት ማዕከል ሁለት ግሩፕ ሆነን ቦታው ስላልበቃን ወደላይ አረት ሙሉ አረት አመት ሙሉ ቆይተን ነበር። ከዛ አሁን ነገ የተነጎዳ ነገ ቆም ነገር እናደርጋለን እያሉ እያሉ አመት አራት አመት ሙሉ ቆይተን ነበረ። አሁን ግማሻችን ተወስዷል ወደ የተለያየ ባጮች፣ እዚህ ወደ ሽኒሌ ወደ ሙሉ የሚባል ወደ አውባሬ የሚባል ብዙ ወጥ ቦታ እየተወሰደ ነው። የሚወሰድ ደግሞ እስካሁን እኛ ቆም ነገር ያላገኘ ነው። ነገር የለም ቦታ ብቻ ተሰጠን ለግማሻችን። ግማሹም እዚህ ቀርቶ የድርጅት ሊቀቁ ቦታው እያሉ እኛ ላቃለን ኮ ቦታ ነስቱን እያለ ግማሹ ቦታ መሬቱ አልበቃም ብሎ መንግስት እጅ እየጠበቀ ነው። ከቅርብ ጊዜ ወዲህ የምግብም የንጹሀም ሆነ የሕክምና አገልግሎት በአግባቡ እንደማያገኙም የተናገሩ አሉ። በሌላ በኩል ግን ድሬዳዋ የሚገኙ ከአራት ሺህ በላይ ተፈናቃዮች ከመጠለያ ወጥተው ራሳቸው እንዲችሉ ተደርጓል ሲሉ የሶማሌ ክልል ርዕሰ መስተዳድር አቶ ሙስጠፋ መሀመድ በፌስቡክ ገጻቸው ላይ አስፍረዋል። በድሬዳዋ ሚሊኒየም ፓርክ መጠለያ ቆይታው የዩኒቨርሲቲ ትምህርቱን ተከታትሎ መመረቁን የሚናገሩ ኤልያስ ዴቶ መንግስት እሱን ጨምሮ ለ527 አባወራዎች ቦታ ሰጥቶ ጄደኒ በተባለ ቦታ መኖር መጀመራቸውን ይገልጻል። የት ነበር ተፈናቅለ? መጣ። ከመታራ። ስንት አመት ቆየ? ድሬዳዋ መጠለያ። ከም አራት አመት። አሁን የት ነው ያለው? ጄደኒ። ጀደኒ የሶማሌ ክልል መንግስት የሰራው ቦታ ነው። ቤት አልተሰራም ግን እኛ ነው እዛ ሄደን ማለት ነው የኛ ሸራ ማለት ነው ተሰርቶ እኛ ሸራ የተሰራ እንጂ እነሱ ገና ቤት አልተሰራም፣ ግን ቦታ ተሰጥቷል። ቤት ተሰርቶላቸው ይሄዱ ሰዎች የሉ አየለም። ገና ኮንትራት ወስዶ ገና ይሰራል መሰለኝ። ግን እስካሁን ግን እኛ ጋር መጣል ወደ ጀደኔ ከተመሩት ውጪ አውበሬና ራሱ ወደ ተባሉ ሌሎች ቦታዎችም እንዲሄዱና በየጎሳቸው እንዲሰፍሩ የተደረጉ ሌሎችም፣ ድሬዳዋ ሚሊኒየም ፓርክ ውስጥ ተጠልለው የነበሩ መኖራቸውን ያገኘ ነው መረጃ ያመለክታል። ሆኖም ከመቶ በላይ አባወራዎች ዛሬም ድሬዳዋ ሚሊኒየም ፓርክ ውስጥ ተጠልሎ የሚገኙ ሲሆን አብረዋቸው የነበሩ ሰዎች ወደ ተለያዩ ቦታዎች ሄደው እንዲሰፍሩ ከተደረገ በኋላ የምግብና የንጹህ አቅርቦት እንዲሁም የጤናና ሕክምና አገልግሎቶች የቀነሱባቸው መሆኑን ገልጸዋል። ከኦሮሚያ ተፈናቅለው ድሬዷ ተጠልለው የነበሩት ወደ ቀድሞ አካባቢያቸው መመለስ እንደማይፈልጉ የተፈናቃዮች አስተባባሪ አቶ ቦቀር ሀሰን ተናግረዋል። መጡበት የተመለስ የለም። አጠቃላይ የመጡበት ቦታ የተመለሰ የለም። ቤት ተሰርቶ የተሰጣቸው አሉ። ቤትም የተሰራ የለም። አንደዚህ ወደ መጋልዓት የሚባለው ከውርሶ ወደዛ መሰረት ጀምሮ ቤቱም ሳያልቅ ከሶስት አመት በፊት ወስዶት ነበር የመንግስቱ ልክ ቤቱን ጀማምሮት ለመቶ አባወራ ቤቱም ሳያልቅ በማዕከል ቆመ። ቤቱም ደግሞ አሁን እየፈራረሰ እየፈራረሰ ከጥቅም ውጭ ሆነ። ድሬዳዋ የሚገኙ ተፈናቃዮች ቁጥር በአጠቃላይ አራት ሺህ አንድ መቶ እንደሚሆን የሶማሌ ክልል ባለስልጣናት ይናገራሉ። ከዚህ ሌላ ከባቢሌ ከተማ አልፎ በሚገኘው ቆሎጂ መጠለያ ደግሞ 16 ሺህ ተፈናቃይ ባወራዎች እንደሚገኙም ተገልጿል። እነዚህን ራሳቸውን በማስቻል ረገድ ምን ተደረገ ስንል ጠይቀን ነበር። እስካሁን የድሬዳዋዎችን አራት ሺህ ተፈናቃዮች ጨምሮ ወደ 12 ሺህ የሚሆኑ ሰዎች ከመጠለያ ወጣው ራሳቸውን እንዲችሉ መደረጉን የሶማሌ ክልል አደጋ ስጋት ስራ አመራር ኮሚሽን ምክትል ኃላፊ አቶ አብዱል ፈታ ማህመድ አብዲ ገልጸውልኛል። በዚህ ዓመትም 12 ሺህ የሚሆኑ የቤተሰብ አባላት ያሏቸውን 2445 አባወራዎች መልሶ ለማቋቋም መታቀዱንና ለዚህም የስዊዝ ልማት ኮርፖሬሽን የሚባል ድርጅት የገንዘብ ድጋፍ ለማድረግ መስማማቱን አቶ አብዱልፈታ አመልክተዋል። መንግስት ማሰቡት የተለያየ ቦታ ድልከት ለማድረግ ነው። ያስብን የሆነ ዶኩመንት ያለ እቅድ አለ። ያ እቅድ ዱርበል ሶሉሽን ምን ኦፕሽን የሚባል እቅድ አለ። ዩኤን እና የኢትዮጵያ መንግስት የተስማመ እቅድ ነው። ሪሶርስ ብቻ ነበር የምንጠብቀው። አሁን ባለፈው ሳምንት ስዊዝ ስስ የምትባል ስዊስ ዲቨሎፕመንት ኮፐሬሽን ኃላፊ መቶን ነበር። እነሱ የሚተባበሩት በዛው በቅሩ መሰረት የሚተባብሩ ድጋፍ አለ። ያ ድጋፍ እስከ ሁለት ሺ አባውራ ይደገፋል። አምስተኛ ዓመታቸውን የያዙት ተፈናቃዮችን እስካሁን ማቋቋም ለምን እንዳልተቻለ የተጠየቁት አቶ አዶልፈታ ክልሉ አሉበት ያሉትን ችግሮች ዘርዝረዋል። አንደኛው ይሄ ኦሮሚያ መንግስት የወሰዱት ጊዜ ለእነሱ ተፈናናጆች የተቋቋሙት የባለፈው የነበረ መንግስት ነው። እኛ ጋር አሁን በሶስት አመት ውስጥ ነው አዲሱ። ከዚህ ሶስት አመት ውስጥ ሪሶርስ አንሳር ነው አንደኛው ችግሩ፣ አሁን በሪሶርስ የተመለከተ ነገር ነው። ክልሉ እንደሚታወቀው ከሌሎች ክልላ ተወላቀርነት ባ ነበር የተለያዩ ድርቁም አለ፣ የተለያዩ ተፈናቅሎችም አለ። የነሱ በግጭት ብቻ ተፈናቅሎች ብቻ ሳይሆን ድርቅ የተፈናቅሎች አለ፣ በጎርፍ የተፈናቅሎች አለ። እና የነሱ ቻናች ስላለ ሪሶርሱም አነስተኛ ስለሆነ ከሪሶርስ ሰር ብቻ ነበር ያ መልሶ ለማቋቋም ስራ እያስቆየ። በቀጣዮቹ ሶስት አመታት ግን ሁሉንም ለማቋቋም አቀዳቸውን ኃላፊ ጠቁመዋል። ከድሬዳዋ እራሳቸውን ችለው ተቋቁሟል ስለተባሉትም እንዲህ ብለዋል። አንደኛውን ነጥብ ይሄ ቤት አላላቁም። ሶስት አመት ልክ ለውጥ ስመጣ ነው ቤቶች የተሰሩት። እቀዳቸው ሶስት ቦታ ሁለት ሁለት መቶ አንድ ቦታ አንድ መቶ ቤት ለመስራት ሁለት ቦታ ደግሞ ሁለት ሁለት መቶ ቤት ለመስራት ነበር ያሉ ግን የኮንትራክት ችግር እኛ ችግር እና ያ የዞኑ እና የወረዳ አሰራር ችግሮች ነበረ። ትንሽ ጊዜም ስለሄደ ገንዘቡ የተደግስተች ምክንያት የወሰዱበት ኮንትራክት እና ማቴሪያል ዋጋው ተሳውግስ ዋጋ የተለያየ ሆነና እና የሱፐርቪዥን ጉዳዮች የተለየ ነገሮች ነበረ የተገኘ

መረጥ ገዝተናል። ምግባቸው በመደኛ ምግብ እና ሲህሉት ሌላ ድጋፍ ምግቦች እየተሰጠን አለን። ሸልተር እነዚህ ሸልተሮች ደግሞ ተሰርቷል። በውሃ በኩል ጤና በኩል ደግሞ ወረዳ እየደገፉ ናቸው። አሁን ቤት ተሰጧቸው በተለያዩ አካባቢዎች የሰፈሩ ተፈናቃዮች ራሳቸውን የሚችሉባቸው የድጋፍ እቅዶች መኖራቸውንም አቶ አዱል ፈታ ይናገራሉ። በሌላ በኩል አሁን ድረስ ድሬዳዋ ሚሊኒየም ፓርክ ውስጥ የሚገኙ ወደ መቶ አባወራዎችም ወደ ሸበሌ ዞን እንዲሄዱ እንደሚደረግ አቶ አብዱ ፈታ ተናግረዋል። የተፈናቃዮቹ አስተባባሪ አቶ ቦቆርም ተፈናቃዮቹ ከድሬዳዋ ወደ ሸበሌ ዞን የሚወስዳቸው መጓጓዣ እየተጠበቀ መሆኑን አረጋግጠውልናል። የምግብና ንጹህ መጠጡ አቅርቦት መጓደልም በቅርቡ ወደ ሸበሌ ዞን ይሄዳሉ በሚል ታሳቢ አቅርቦቱ እንደ ቀድሞ ባለመላኩ መሆኑን አቶ አብዱ ፈታ ይናገራሉ። ከአራት ዓመት በፊት በኦሮሚያና ሶማሌ ክልሎች አዋሳኝ አካባቢዎች ተፈጥሮ በነበረው ግጭት ሳቢያ ከተፈናቀሉት መካከል ጅጅጋ ከተማ አቅራቢያ ከምትገኘ የኦሮሚያ ጭናክሰን ከተማ ተፈናቅለው የነበሩት 3600 የሚሆኑት ግን ወደ ከተማይቱ መመለሳቸውን የክልሉ ርዕሰ መስተዳድር አቶ ሙስጠፋ መሀመድ የፋይ ገጽ ላይ የወጣው መረጃ ያመለክታል። በግጭቱ ኦሮሚያ ክልል አንድ ሚሊዮን የሚሆኑ፣ ሶማሌ ክልል ደግሞ 660 ሺ አካባቢ ቁጥር ያላቸው ተፈናቃዮችን ማስተናገዳቸውን ሲገልጹ ነበር። ይሁንና አብዛኞቹ ተፈናቃዮች በሁለቱ ክልሎች ድንበር አካባቢ የሚገኙ አርሶ አደሮችና አርብቶ አደሮች በመሆናቸው ግጭቱ ሲቆም ወደ ቀድሞ መጠለያቸው ለመመለስ ብዙ አልተቸገሩም። በከተሞችና ና ከድንበር አካባቢ ከራቋ አካባቢዎች የተፈናቀሉት ግን ወደ መጠለያ ሰፈሮች ለመግባት ተገደው ነበር። የኦሮሚያ ክልላዊ መንግስት እነዚህን ተፈናቃዮች በልዩ ልዩ የክልሉ ከተሞችና በአዲስ አበባ ሲያሰፈሩ ሶማሌ ክልል ግን መጠለያ ከገቡ ተፈናቃዮች መካከል አብዛኞቹን በተለያዩ እክሎች ምክንያት ራሳቸውን ማስቻል እንደተሳነው ይገልጻል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። ዝግጅታችን ይቀጥላል እስከ ምሽቱ አራት ሰዓት ክቡራትና ክቡራን በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቪኦኤ ኢትዮጵያ ቻነል ላይ ነው ያለ ነው። ከዚህ መደበኛ ስርጭታችን በተጨማሪ በ19ና በ25 ሜትር ባንድ አጭር ሞገድ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ዝግጅት እንድታዳምጡ እንጋብዛለን። በኦሮምኛ ከምሽቱ 2 ሰዓት ተኩል እስከ 3 ሰዓት በትግርኛ ከምሽቱ አራት ሰዓት እስከ አራት ሰዓት ተኩል በተመሳሳይ ሞገዶች ላይ አለን። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን ተነጋገሩ። ኢንስታግራም እና ዩቲዩብ ላይም ታገኙናላችሁ። አስተያየቶቻችሁን ልታጋሩን ብትሹ በተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ላይ ደውላችሁ ሀሳቦቻችሁን መተው ትችላላችሁ። በድምፅ በተቀረጸው መመሪያ መሰረት አኑሩ። ታዲያ አስተያየቶቻችሁን በኢሜይል ለምትጠቀሙ ደግሞ አድራሻችን ኤች ኦ አር ኤን አት ቪ ኦ ኤ ኒውስ ኮም ከምላ ዘጋቢዎቻችንና የቴክኒክ ባለሙያዎቻችን እንዲሁም ከምሽቱ ፕሮግራም ዋና አዘጋጅ ጽዮን ግርማ ጋር አብረናችሁነን ሶሎሞን አባተነኝም አስተናግዳችሁ አሁን

I bought them lemonade, I bought lemonade, the lemon, lemon, lemon, lemon, lemon, lemon, lemon, ወደ ተከታዩ ዘገባ እንሸጋገር። ፈጣን ምግቦችን በማዘጋጀትና ለገበያ በማቅረብ የሚታወቀው ግዙፉ የአሜሪካ ኩባንያ ኬኤፍሲ በበርካቶች ዘንድ ተወዳጅ የሆነውን የድንች ጥብስ ለማዘጋጀት የድንች ዕጥረት እንዳጋጠመው ማስታወቁን ተከትሎ ኬንያውያን ተገልጋዮች የድርጅቱን ምርት ላለመግዛት አድማ ጠርተዋል። ኬኤፍሲ ኬንታኪ ፍራይድ ቺከን ነው ሙሉ ስሙ። ባወጣው መግለጫ የድንች እጥረቱ ያጋጠመው በኮቪድ-19 ወረርሽኝ ምክንያት የጥሬ ድንች አቅርቦት ላይ የመዘግየት ችግር በመፈጠሩ መሆኑን ቢያስታውቅም በሀገር ውስጥ የተመረተ ድንች አለመጠቀሙ ኬንያውያኑን አስቆጥቷል። የጃክሰን ቡንጋኒን ዘገባ ስመኝሽ የቆየት አቀርበዋለች። ድንች ኬንያኖች በከፍተኛ መጠን ከሚመገቡት ምግብ ሁለተኛውን ደረጃ ይይዛል። ሆኖም ፈጣን ምግቦችን በመሸጥ የሚታወቀውና በኬንያ ከአስር ዓመት በላይ ሲሰራ የቆየው ኬኤፍሲ ድርጅት ግን የኬንያ ገበሬዎች የሚያመርቷቸው ድንቾች የጥራት ደረጃቸውን የጠበቁ አይደሉም በማለት ድንቾቹን ከሀገር ውስጥ ገበያ እንደማይገዛ ማሳወቁ በርካታ ኬንያውያንን አስቆጥቷል። በርካቶችም ቅሬታቸውን በማህበራዊ ሚዲያዎች ላይ እየገለጹ ሲሆን የኬኤፍሲ ምርቶችን አትጠቀሙ በሚል የተጀመረው ዘመቻ በትዊተር ላይ በአንደኛ ደረጃ መነጋገሪያ ርዕስ ሆኗል። ይህን አስመልክቶ የቪኦኤ ጋዜጠኛ ሙቪንጋኒ ያነጋገራቸው ቱክላሜ የተሰኘ የእርሻ አመራር ድርጅት ኃላፊ የሆኑት ኬቨን ካማው በኬንያ ምንም አይነት የድንች ምርት እጥረት ሳይኖር ኬኤፍሲ ከሀገር ውስጥ ገበሬዎች አለመግዛቱ ችግር መኖሩን ያሳያል ብለዋል። ትልቁ ችግር ገበሬዎቻችን የሚያመርቱት ድንች በገበያ ስርዓት ውስጥ ተቀባይነት ማጣቱ ነው። ይህንን ማየት በጣም ይጎዳል፣ ምክንያቱም ድርጅቱ ሊገዛውና ሊጠቀምበት የሚችለው በቂ ድንች በሀገራችን አለ። ከኤፍሲ የሚጠቀምባቸውን ምርቶች ከግብፅና ከኔዘርላንድ እንደሚያስመጣ የሚናገሩት የእርሻ አመራር ድርጅት ኃላፊው የሀገር ውስጥ ድንች ምርት የጥራት ደረጃው ዝቅተኛ ከሆነ ኬኤፍሲ በኬንያ በቆየበት ጊዜ የምርት ጥራቱ እንዲሻሻል ሊያግዝ ይገባ ነበር ይላሉ። በኬንያ የሚመረተው ድንች ጥራት በሚፈለገው ደረጃ ላይ ካልሆነ ገበሬዎቻችንን በማሰልጠን በሚፈለገው ከፍተኛ ደረጃ ማምረት እንዲችሉ ማድረግ ይቻል ነበረ። ኬኤፍሲ በኬንያ ውስጥ ውጤታማ መሆን የቻለው ሰው በፊልምና በመሳሰሉት ሲያየው ስለኖረና እንደ እድገት ምልክት የሚቆጥረው ድርጅት ስለሆነ ነው። ስለዚህ ቢያንስ የገበሬዎቻችንን አቅም በመገንባትና ጥራት ያለው ምርት እንዲያመርቱ በማድረግ ውጤታማ ያደረገውን ማህበረሰብ መርዳት ይችል ነበረ። ኬንያኖች ቅሬታቸውን ወደ ማህበረሰብ ሚዲያ ከወሰዱና ሕብረተሰቡ የኬኤፍሲ ምግቦችን እንዳይጠቀም ዘመቻ ከጀመሩ በኋላ ግን ኬኤፍሲ የሀገር ውስጥ ምርት አቅራቢዎችን መጠቀም እንደሚጀምር ቃል ገብቷል። ካማው ይህ ውጤት የተገኘው ባለፈው አንድ ሳምንት ውስጥ በማህበራዊ ሚዲያ ኃይል ኬኤፍሲ ላይ የደረሰው ጉዳት ከፍተኛ በመሆኑ ነው ይላሉ። ከሁሉም በላይ ደስ የሚለኝ የኬኤፍሲ አመራሮች ከኔ ጋር ብቻ ሳይሆን ከኬንያ ህዝብ ጋር ቁጭ ብለው ቢነጋገሩ ነው። ምክንያቱም በጉዳዩ ላይ መነጋገርና መላ ማምጣት አለመቻላችን በራሱ ጥሩ አይመስልም። ድርጅቱን እንወደዋለን፣ ግን በዝምታ መግለጫ ማውጣታቸው ብቻ ለገጽታቸው ጥሩ አይሆንም። በኬንያ በርካታ ፈጣን ምግቦችን የሚሸጡ ድርጅቶች ቢኖሩም ካማው እንደሚሉት ከሁሉም ተወዳጅ የሆነውና በተለይ በወጣት ኬንያውያን የሚዘወተረው ላለፉት አስር አመታት በኬንያ አገልግሎት ሲሰጥ የቆየው ኬ ኤፍ ሲ ነው። ወደ ተከታዩ ዝግጅት እንሸጋገር። አሁን ኑ ጭቃ ናብካ። ጭቃ ማብካት በአፈር በጭቃ መጫወት ከሕፃንነት ዘመን ትውስታዎች አንዱ ነው። ይህን የጫወታ አውድ በዘመናዊ ሁኔታ በማደራጀት ወላጆችና ሕፃናት ከተፈጥሮ ጋር ዳግም እንዲቀራረቡ ለማድረግ እየሰራ ያለ ድርጅት መቋቋሙ ተሰምቷል። በቅርቡም ብዙ ሰው የተሳተፈበት ኑ ጭቃና ቡካ ተብሎ የተጠራ ፌስቲቫል አዘጋጅቶ ነበር። የሐሳቡ ጠንሳሾች ባልና ሚስቱ የኪነ ጥበብ ባለሙያዎች ሐመራ እያሌውና ዮሴፍ ወልደ አማኑኤል ናቸው። ለመሆኑ የልጅነት ጨዋታን ብዙሃን የሚሳተፉበት ፌስቲቫል ለማድረግ ምን አሳሰባችሁ? ሀብታሙ ስዩም የተነሳበት ጥያቄ ነበር። ወደ ሀምረ መልስ እንዝለቅ። ዋና ሚስቶች ነን። ስለዚህ ሁለት ልጆች አሉን። ልጆቻችን እንዴት አድርገን ነው የምናሳድገው የሚለው ሀሳብ ለሁለታችንም ጥያቄ ነበር እና እንዴት ነው እኛ ያደግነው፣ እኛ ምንድነው የምንፈልገው፣ ልጆቻችን እንዲሆኑ የምንፈልገው ነገር ምንድን ነው የሚለው ቁጭ ብለን ማሰብ ጀመርን እና ያ ሀሳብ እኛ በራሳችን እንድንቆም በራሳችን ኮንፊደንስ ኖሮን ራሳችንን ሆነን እንድንኖር ረድቶናል። በየግል ህይወታችንም እንደገና ደግሞ ተጣምረንም ስንኖር በጣም ራሳችንን ሆነን ብዙ ሰው የኛ ላይፍ እያስገረመው ነው የምንኖረው። ሌክዠሪ ላይፍ ሳይሆን ግን ባለን ነገር እንዴት አድርገን ህይወትን ቀለል አድርገን እንደምንኖር ስለሚያዩ ብዙ ትኩረታችን ህይወታችን ላይ ወይም ወደፊት ያለው ላይ ነው እንጂ ይሄ ማቴሪያል ላይ አልነበረም እና እሱ ግን እንዴት የተሰራው የሚለው ሀሳብ ነበር ትልቁ። እሱ ደግሞ የተሰራው በነፃነት መጫወታችን፣ አንቦጫ ጫረቃችን፣ በባዶ መሄዳችን፣ ጢባ ጢቤ ውሃ ያሁን ልጅነት እንዳለ እንደዚህ ነበረ እና ይህንን ለምን ለልጆቻችን አናደርገውም በሚል ልጆቻችንን በእንደዚህ አይነት መንገድ ያሳደግናቸው ዶሮ ጫጩት እያባረሩ እንቁላል እያነሱ ለጎረቤት ቆስጣ ሲደርስ ሰላጣ ሲደርስ ኮትኩተን አብቅለን እየሰጡ ሸንኮራ ነበረን፣ ሸንኮራ እየሰጡ ተከራይተን የምንኖረው ግቢ ነው። ግን ያለንን ነገር እኛ እየሰጠን እናድግ ስለነበር እኛም ለልጆቻችን ያንን ነገር ነው ለመስጠት የሞከር ነው። እዛ ውስጥ ደግሞ የብዙ ሰው አድናቆት፣ የብዙ ሰው ደስታ፣ የልጆቹ ደስታ በጣም እየሰፋ ሲመጣ ለምን ወደ ስራ እንቀይረውን ብለን ከዛ በኋላ ነው እንግዲህ ስራ የተቀየረው ዮሴፍ አብዛኞቻችንም በምናድግበት ዘመን ወላጆቻችን ስለዚህ ጨዋታ ያላቸው አመለካከት ተመሳሳይ አይደለም ጥቂት የማይባሉ ወላጆች አሁንም ድረስ ልጆቻቸው በጭቃ መጫወታቸውን በስጋት ይመለከቱታል አሁን ድረስ አንዳንድ ወላጆች ልጄ በጭቃ እንዲጫወት መፍቀድ ያለብኝ ለምንድን ነው ምን ይጠቅመዋል ምን ይረበዋል የሚል ጥያቄ ሊያነሱ ይችላሉ ለምንድን ነው ወላጆች ልጆቻቸው በጭቃ እንዲጫወቱ መፍቀድ ያለባቸው በጣም በጣም ቆንጆ ጥያቄ ነው። ከመመስረቱ አንስቶ ስናየው እንግዲህ ሁሉ ነገር የበቀለው ጭቃ ላይ ነው አይደል? አሁን እቺ ዓለም መንፈሳዊንም ማቴሪያሉንም ዓለም ብናየው፣ አፈር፣ ጭቃ በቃ የሁሉ ነገር መሰረት ነው። እኛ ውስጥ ያለ ሞለኪውል፣ አፈር ውስጥ አለ። ጭቃ ስንል ደግሞ የምድር አንድ አካል ነው። በተለያየ ዘመን ፀሐዩ፣ ውሃ፣ ዝናቡ ሲፈራረቅበት ኢነርጂውን እያሳደገ ያለ አፈርን ነው ወደ ወደ ኤኒት ወደ ፎርም የምንቀይረው አንድ ነገር ብንተክልበት ያንን ያሉትን አስፈላጊ ነገሮች ለዛ ዘር ሰጥቶ ያንን አትክልት እንዲያበቅል የሚያደርገው አፈር ነው፣ ጭቃ ነው። ሶ የህይወት መሰረት ነው ብለን እናምናለን። ከመሰረቱም እኛ እንግዲህ እንዳለችህ ስናበቅል፣ ስንኮተኩት እዛ ልጆቻችን ያየው ነበረ። ምን ያህል ደግሞ ህይወታቸው በቃ በጣም በደስታ እንደሚሞላ ከስክሪን ይልቅ ፈሩን ሲነኩት አትክልት ሲተ ሲኮተኩቱ በጭቃው አንድ ነገር ሲሰሩ የሚሰጣቸው ደስታ፣ ይህንን ደስታ ለብዙዎች ማጋራት አለብን ብለን ስላምን ነው ወደዚህ ያሳደግ ነውና፣ ከዛ ውጭ ደግሞ እንደ አርቲስት ሁለታችንም ሰዓሊዎች ነን። ኤክስፐርመንት የምናደርጋቸው ስራዎች ነበሩ። ሸክላ ስራ ብዙ እንሰራ ነበረ፣ እዛው ሁሉ ስቱዲዮ ነበረን። ስካልፕቸር ብዙ እንሰራ ነበረ። ሶ ይሄ ይሄ ለልጆች የሚሰጠውን ደስታ ስላየን ነው ወደዛ ያሳደግ ነው። እንግዲህ ወላጆች ሁሌ ይጠይቃሉ፣ እንዲሁም ጭቃ ግን ምን ላልብሰው ይላል። ምንም እኛ ንጹህ ጭቃ ነው የምንሰጠው እንላቸዋለን። የጭቃ ንጹህ አለው፣ የጭቃ ንጹህ አለው። እኛ አክቹዋሊ እዚህ ምን የምናሰራቸው ብዙ የሸክላ ፕሮፌሽናል ሸክላ የሚሰራበት ጭቃ ነው። ግን በልጅነት ኢትዮጵያ የልጅነትን ስናየው ግን በየጓሯችን ዝናብ ሲጥልም ምንም በጭቃ እንጠቀማለንና ልጆችን ከተፈጥሮ ማገናኘት ግራውንድ ማድረግ ኮኔክት ማድረግ እና ብዙ በጣም ሜዲቴቲቭ ፓወር አለው ቴራፔቲክ የሆነ ነገር ነው። በጭቃ አንድ ልጅ ሲጫወት ማሰብ የሚፈልገውን ነገር ሁሉ ማሰብ ይችላል። ምንም ሳ ያለ ገደብ የፈለገውን ሼፕ በዛ መስራት ይችላል። መላቀቅ አይችልም። አሁን ወላጅ ነው እንጂ ይሄ ኮንሰርን ያለው ልጆቹ ከዛ ከዛ ጨዋታ ላይ መነሳት አይፈልጉም። ይገርመሃል ረጅም ሰዓት በጭቃው ኤክስፐሪመንት እያደረጉ ነው መን መቆየት የሚፈልጉት። የጤና ስጋት ጉዳይ ሁል ጊዜ ይነሳል። ያው ጭቃ በተፈጥሮው ንጹህ አይደለም ብለው የማሰብ ሁኔታ አለ። እናንተ ደግሞ እንደ ተቋም ስትንቀሳቀሱ ኃላፊነቱና ተጠያቂነቱን ጎን ለጎን የሄድባችሁና የሚያመጣው ጫናና ሂደት ያለ ይመስለኛል። ያንን ለማስተካከል ምን አይነት ጥንቃቄ ታደርጋላችሁ? በምትመርጧቸው ቁሳቁሶችም ሊሆኑ ይችላሉ። በአጠቃላይ ህጻናቶቹ ጨዋታውን በሚከውኑበት ጊዜ ተጓዳኝ የጤና ችግሮች እንዳይዳረጉ ምን አይነት ጥንቃቄ ነው የሚያደርጉት? ያደርገው ተቋማት የምንመርጠው ጭቃ አለ። እንግዲህ ጭቃ ስንል ያልኩት የሸክላ መስሪያ ጭቃ ነው የምናዘጋጀው። የሸክላ መስሪያ ጭቃ ደግሞ በተፈጥሮ ራሱ በጣም ንጹህ መሆን አለበት። ምንም አይነት ብክለት የሌለው አፈር መሆን አለበት። እሱ የሚገኝበት ቦታ አለ። አዲስ አበባ ዳር ላይ ያሉ ሁለት ሶስት ቦታዎች አሉ። እነሱን በመጠቀም ነው ጭቃውን የምናዘጋጀው እና በደንብ ፒውሪፋይ የሆነና ለዚህ ስራ የሚሆን አድርገን ነው። ያ ማለት ህፃናትን ቢናኩት ትልልቅ ሰዎችን ቢናኩት ምንም አይነት ሳይድ ኤፌክት የሌለው ናቹራል ነገር የሆነ ስለሆነ ሳይድ ኤፌክት የሌለው ነው። ሌሎች ጥንቃቄዎች ደግሞ እናደርጋለን። ለምሳሌ ልጆች ሲመጡ ቫዝሊን እንዲቀቡ አላል ምናልባት ቆዳቸው ፕሮቴክሽን እንዲሆን አንዳንድ ነገሮችን እናደርጋለን። እና በዚህ በደንብ ተጠንቅቀን ነው የምናደርገው። ፓክም አድርገን ለሽያጭ እናቀርባለን። ጭቃ በኪሎ ይሸጣል። እኛ ጋር እንግዲህ ብራንድ አድርገን ፒሪፋይ አርገን ንጹህ አርገን ለረጅም ጊዜ ሰዎች ቤታቸው ወስደው እንዲጠቀሙ አድርገን እሱንም ሰዎች ይወስዳሉ። ቤታቸው ልጆቻቸው እንዲጠቀሙ ያደርጋሉ። ሌላው ደግሞ ቤታቸው ሆነ ጭቃ እንዴት ማዘጋጀት እንደሚችል፣ በንጽህና እንዴት መዘጋጀት እንደሚችል እሱ እዚህ እነዚህን ነገሮች እንወስዳለን ማለት ነው። በእስካሁኑ የስራ ዘመናችሁ ከወላጆች እንዲሁም ደግሞ ከህፃናቱ ያገኛችሁት ምላሽ ምን ይመስላል? ደጋግማችሁ እነዚህን ፌስቲቫሎች እየከወናችሁ እንደሆነ አይቻለው። ትልልቅ የአገሪቱ ባለስልጣናትም በአንዳንድ ሁኔታዎች ውስጥ ተሳታፊ መሆናቸውንም በማህበራዊ ገጻችሁ ላይ እያዩ ነበረ። ስላለው ምላሽ እስቲቱን ገሩኝ። እንግዲህ ያው ሁሉም እስከዛሬ ድረስ ከጀመርንበት ቀን ጀምሮ ከስሙ ጀምሮ በጣም ደስ የሚል ምላሽ ነው ያለው። ከወላጆችም ከልጆችም ደስታቸውን የምናየው ምክንያቱ ደግሞ የሚመስለን እንግዲህ እስካሁን የዚህ ሁሉ የሰው ደስታ ብዙ ሩቅ ነገር ስላልሄድን ነው። ከራሳችን ካጠገባችን ካለ ነገር ላይ ስላመጣ ነው ነው አሁን ብዙ ጊዜ ምንም የአርት እይታም ባይኖረው ሰው ምንም ባይኖረው፣ ግን ግሪን አካባቢ አትክልት ያለበት አካባቢ ቁጭ ሲል ደስ ይለዋል። ግን ምን እንዳስደሰተው አያውቀውም እንጂ ደስታውን ግን ያገኛል። እና ልክ እንደዛ ማለት ነው። ምን እንዳስደሰታቸው ያላወቁት ተፈጥሮ አጠገብ ሲሆን አውቶማቲካል መደሰት ብቻ ነው ምክንያቱም አፈጣጠራችን እንደዛ ስለሆነ እና ከዛ ካለን ፈጠርንበት ካጠገባችን ነው የወሰድነው። ይህ እና ከስሙም ጀምሮ ምጭቃን አብካ ሲባል በጣም ልጅነት ሁሉ ሰው ወደታች ነው ይሄ ላይ የተጫነበትን ነገር ይረሳና ሁልጊዜ የምናገኛቸው ሰዎች ወደ ልጅነታቸው ሲመለሱ ነው። እነዚህም ሲመጡም የሚያዩትም ስናወራም ግን አፕሮቻቸውም ግን አምንጭ ቃናኳ ስንል ፈገግ ብለው ነው የትኛውም ቢሮዎችም ስንገባ ትመ ቦታ ስንሄድ አምንጭ ቃናኳ ነው ካለ በጣም በፈገግታ ነው የሚጀምረው፣ እና በፈገግታ ደግሞ ሲጀመር ምንም ነጌቲቭ ነገሩ ቢታይ እንኳን ያን ያህል እንደዚህ ጎልቶ አይወጣባቸውም። አንደኛው እሱ ይመስለናል። ሁለተኛው ደግሞ ምንም አይነት ነገር ወደዚህ ወደ እንደዚህ አይነት አስተሳሰብ መንገድ ብዙ ሰው አልመጣም። ወይም ደግሞ የተሻለ የሚመስለን ብልጭጩ ወደሌላው አለም ላይ ያለውን ነገር የተሻለ ብሎ አብዛኛው ማህበረሰብ ወደዛኛው ነው የሚሄደው። ግን የኛ ደግሞ እሱም እናደንቃለን፣ እሱንም እናከብራለን። መነሻ ግን እያስፈልገዋል ነው ማህበረሰብ ከየት እንደመጣ የቱ ጋር እንደነበረ ካበቅም የት መድረስ እንደምንፈልግ ለመወሰን በጣም ቀላል ነው የሚሆነው። ግን መድረሻውን ብቻ ነው የሚያዩት እንጂ ከየት ተነስተው ወዴት እንደሚደርሱ መነሻው አይታወቀው እና ያንን ማሳየታችን የሰዎች ያላወቁት ጥያቄ መመለስ ነው የሚመስለን መልስ ስለሆነ የሚያገኙት ሁልጊዜ ደስታ፣ ምርቃት፣ በርቱ፣ ሂዱ፣ እንዳይቆም ነው ሁል ጊዜ የምናገኘው እስከ ዛሬ ድረስ እና በሴንተራችን አራት መቶ ካሬ ላይ ነው ያለው አሁን አራት መቶ ካሬ ሲባል ሰፊ ይመስላል። ግን ሰው እዚህ ሲመጣ የመጀመሪያው በጣም ሰፊ ቦታ ያስፈልጋቸዋል። ትልቅ ቦታ ነው የሚያስፈልጋቸው። በጣም ትንሽ ናት፣ ከሀሳቡ አንጻር ጥበቱ ፊል ይደረጋል እና እኛም ደግሞ በተቻለን አቅም ያለንን ስፔስ ኢፌክቲቪሊ ተጠቅመን የመጣው ሰው ሁሉ ተደስቶ እንዲወጣ እያደረግ ነው። እኛም አንተኛም እውነት ደግሞ ለመናገር እኛ ስራችን ሳይሆን ኑሯችን ነው የምንኖረው። ኑሮ ስለሆነ ኑሯችን ነው ሼር የምናደርገው። በመጪ ዓመታት ምን ልታደርጉ አሰባችሁ? በአፍሪካ ትልቅና ታዋቂ የሚሆን የጭቃ ፌስቲቫል ለማዘጋጀትም ፍላጎት እንዳላችሁ ሰምቻለሁ። በእሱ ላይ የተወሰነ ነገር ብትሉኝ፣ እንዲሁም ደግሞ ዕደ ጥበብን ለማስተማር እንቅስቃሴዎች መጀመራችሁን ሰምቻለሁ። ምን ላይ ለማድረስ አስባችኋል? የሚሉትን አጠር አጠር አድርጋችሁ መልሱልኝ። እንግዲህ ያው የኛ ሀሳብ እንዳልከው ነው። በጣም ትልቅ ሀሳብ ነው የምናስበው። አስር ሄክታር ላይ ወረደኛ ዲዛይናችንን ጨርሰናል። ስለዚህ በዛ ውስጥ ልጆችም ወላጆችም ሁሉም ሰው ልጅነቱ እንዲኖር ነው። የልጅነት ማዕከል ነው። ሁሉ ሰው ሲመጣ ልጅነቱን እንዲኖር እዛ ጀምሮ እንደ አዲስ ሪክሬት የሚያደርግበት እንደ ሪክሬሽናል ሴንተር ነው መፍጠር አላማችን። እዛ ውስጥ ይመጣ ደግሞ እንግዲህ በባዶ እግር የሚካሄድበት ውሃው፣ አፈሩ፣ ሳሩ፣ ላቬንደሩን፣ ጠጅ ሳሩን፣ አሪቲውን፣ ኮሰረቱን እያሸተቱ የሚሄዱበት በጣም በጣም በጣም የምናቋቁመው ከዛም ደግሞ በፌስቲቫልም ደረጃ ደግሞ ለዓለም ማበርከት የምንፈልገው ይሄንን ዩኒቨርሳል ነገር ነው። ጭቃ ለሁሉ ሰው አንድ የሚያደርግ ነው። ስለዚህ አሁን የነበረን የመስቀል አደባባዩ ፌስቲቫል ብታየው ከአስር ሺህ ሰው በላይ የተገኘበት ነው። በጣም በጣም በጣም ደስታን የሰጠን የሁሉ ሰው ደስታን ያየንበት ነው እና ያ ደግሞ ወደሚቀጥለው ወደፊት እንድናድግ እንድንሄድ አሻግረን ምንም እንዳልሰራን ነው የምናየው። እና ያ ደግሞ አንድ ቀለም ፌስቲቫል ነበር የሚለው ያ አንድ ቀለም ፌስቲቫል ቱሪስቶች ከውጭ መጥተው አብረን እዚህ የምናቦካበትን በጣም ሂውጅ የሆነ ሙሉውን ከተማውን የሚያጥለቀልቅ ኢቨንት ነው ኔክስት እያሰብን ያለ ነው። እንደገና ደግሞ በህፃናቶቹ ላይ ደግሞ ሆነ በሌላው አለም ላይ ደግሞ ትራቭል እናደርጋለን። ሁሉም አገር ላይ እንዞራለን። በፌስቲቫል ደረጃ እንግዲህ እንደዚህ እየዞርን አለምን ማዳረስ፣ ተፈጥሮ ማገናኘት፣ ሰውን አንድነት መስበክ እሱ ነው የምንፈልገው። ስለዚህ ዩኒቲን በደንብ አርጎ የሚያሳይ ትልቅ ትልቅ ማቴሪያል ነው ጭቃ። የመጣንበት ነው የምንሄድበት ነው የምንኖርበት ነው። በጣም ደግሞ የሚገርምህ ጭቃን አንስተህ ፊትን ብትቀባ እዛ አጠገብ ያለ ሰው ብትቀባባው ለመለየት እንኳን ትቸገራለህ። እና ሰውን በጣም በሰከንድ ውስጥ አንድ የሚያደርግ ያለን ፈጣሪ የሰጠን ስጦታችን ነው። ስለዚህ ከዛው እሱን በደንብ አድርገን ፕሮሞት ማድረግ እና የሰው ልጅ አንድነቱን ካወቀ በኋላ መቀጠል ይችላል። ሌላ ነገር ማየት ይችላል። ሌላ ቪዥን እንዲያይ ነው። ስለዚህ እኛም አገራችንን ያለንበትን የበቀልንበትን አውቀን ኢትዮጵያዊ ልጆች ማድረግ ሳይሆን እኛ የአለም ዜጋ ማድረግ ነው የምንፈልገው። ስለዚህ እዚህ የበቀሉ የአለም ዜጎች የሆኑ ፕላን እንደሰሩልን፣ መኪና እንደሰሩልን፣ ሞባይል እንደሰሩልን በጣም ብዙ ህይወታችን ያቀለለውን ነገር የሰሩልን ሰዎች እንዲፈጥሩ ነው የተፈጠረውን ነገር ተጠቃሚ ብቻ ሳይሆኑ ፈጣሪዎች ልጆችን ማፍራት ነው የኛ አላማና ይህንን ይመስላል። ንውጭቃና ቡካ የተሰኘው ተቋም መስራቾች ከሆኑት አመረ ሙልጌታና ዮሴፍ ወልደ አማኑኤል ጋር የነበረኝ ቆይታ ከማብቃቱ በፊት እስካሁኑ የስራ ዘመናቸው ስላስተናገዷቸው ልዩ ገጠመኞች ጠይቂያቸዋለሁ። የተወሰኑትን ገጠመኞችና የመጭ ዘመን ህልሞች ዮሴፍ ያጋራናል። ስንጀምረው እንደ ሰመር ካምፖች እያደረግን ነበረ የምንሰራው በየትምህርት ቤቶቹ እየዞረን እና ብዙ ጊዜ የሚያጋጥመን ነገር ያው ኑጭቃ ናብካ እንደ ብራንድ ስም ቢሆንም ውስጡ ብዙ ነገሮች አሉ። ጥጥ መፍተል አለው፣ መሸመን አለው፣ ብዙ እደ ጥበቦች አሉት። ምግብ ማብሰል አለው፣ የህይወት ክህሎቶች አሉት፣ ከእንስሳታት ጋር መገናኘት፣ ብዙ ብዙ ፓኬጆች ውስጥ ብዙ ነገር አለ እና ብዙ ወላጆች በቃ አልሄድም ይላሉ። ልጆቹን አምጥተው አልሄድም ይላሉ። የእኛን ስታፎች በቃ

በቃ አንድ አይነት ይሆናሉ። ከልጅነታቸው ይመጣል። ምንም መውረቅ ነው ጸቡም በቃ የጨዋታ ጸብ ነው፣ ደስ የሚል ነው እና በጣም እንደዚህ አይነት በጣም ብዙ ገጠመኞች አሉን እና ቴንኪ ይህንን ስላነሳኸውም እንዲያው በተጨማሪ ለማንሳት ያህል እንግዲህ እኛ እንግዲህ ዲዝኒ ወርልድን ካጣቀስን እንዲያው ማጣቀሻ ከሆነ አንዱ አፍሪካዊ የሆነ ኢትዮጵያዊ የሆነ ዲዝኒ ወርልድን ነው መፍጠር ስራ ላይ ያለ ነው ብለን ነው የምናምነው ቢኮዝ ብዙ አብረን የምናያይዛቸው የመጫወቻ አይነቶች አሉ። ብዙ ዲስከቨር ማድረግ የሚገባን ብዙ ነገሮች አሉ። ከዛ ውጭ ፐብሊኬሽኖች አሉን፣ በመጽሐፎች እናደርጋለን። የቴሌቪዥን ፕሮግራሞች አሉን። እንዳልኩ በዩቱብ የምናደርገው ሶሱን እያጠናከርን መሄድ እናስባለን። ከዛ ውጪ እነዚህ የኢትዮጵያዊ ጨዋታዎች የሆኑና ብዙ አለም ላይ መድረስ የሚችሉ ብዙ እንትኖች አሉና እነሱን ብራንድ ገን በደም ኮሜርሻላይዝ ማድረግ እንፈልጋለን። ምክንያት ልጅነት ሁላችንም ውስጥ ልጅነት አለ። አሁን አዋቂ ሆ እንጂ አምስት ዓመታችንንም ስድስት ዓመታችንንም አስር ዓመታችንም ውስጣችን አልፎ ነው የሄደው እና ሁሉንም ሰው መንካት ይቻላል። በዚህ እና በምንፈልገውን መልእክት ማስተላለፍ ይቻላል እና ብዙ ፈን ያለው ስራ ነው። አሴም ታይም ቴሌቪዥኑም ትልቅ የሆነ ስራ ነው። እጅግ በጣም አመሰግናለሁ። ሀመርና ዮሴፍ ኑ ጭቃና ቡካ ስለተሰኘው ፌስቲቫልና የተለያዩ የሕፃናትን ጨዋታም ለማሳደግ እየጣረ ስላለው ተቋም ስላጫውታችሁን ስለነገራችሁን በእጅጉ አመሰግናለሁ። መልካም ምሽት ይሁንላችሁ። እኛም በጣም ነው የምናመሰግነው። መልካም ምሽት። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በሁሉም ስፍራ ባሉ መላ ባልደረቦችና በምሽቱ ፕሮግራም ዋና አዘጋጅ ጽዮን ግርማ ስም የምሰናበታችሁ ሶሎሞን አባተ ነኝ። አብራችሁን ስለቆያችሁ አመሰግናለሁ። እባክዎ ራስዎን ከኮቪድ-19 ከሌሎችም ተውሳኮችና ከአደጋዎች ይጠብቁ። Salam tenang istiling badan adaru